ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ በርናባስ ኮምታ ባፌንስ የቀድሞ የቤንች ሸኮ ዞን የዲያስፖራ ልማት ትብብር ፕሮጀክት የዲያስፖራ ጉዳዮች ከፍተኛ ባለሙያ ኢትዮጵያን ለቀው ከአንድ ጎረቤት ሀገር ጥገኝነት ጠይቀዋል። ለጥገኝነት ጥየቃ ስላበቋቸው አስባቦች ይናገራሉ። እኔ የቤንች ሸኮ ዞን የዲያስፖራ ጉዳዮች ሆኜ እየሰራው ባሉበት እና የደቡብ ምዕራብ ኢትዮጵያ ሕዝቦች አንድ ድርጅት አላፊ ሆኜ እየሰራው የተንቀሳቀሱ በአልበት በዞኑ ላይ የተፈጥረ ያለው በእኔ ላይ የደረሰ ያለው ጉዳይ አንድ ቁጥር እሱ በጣም አሳሳቢ ሆኖብኝ ነው። አንደኛ በደህንነት ያስዙኛል፣ በልዩ ሀይል ያስዙኛል፣ ወስቶ ያስጠነቀቁኛል። በኋላ እኔ በቢሮ ውስጥ እዛው በእኔ ቢሮ ውስጥ ደህንነቶች ቢሮ ተሰጥቷቸው እኔም ከቢሮ ከመግባት በፊት ወደ ቢሮ ሲማጣት ሌሊት የገቡ እኔን ወደ የራሳቸው ቢሮ እየወሰዱ ሲፈለጉ ዘጠኝ ሰዓት ሲፈለጉ አስር ሰዓት እየቆዩ በጣም አስቸጋሪ ሆነብኝ ነው በጣም አንጋብጋቢና በጣም አስቸጋሪ ሆነው የወጣው በዞኑ ውስጥ በተደረገ ባለው ነገር ላይ በትግራዎች ላይ የተፈጸመ ያለው ነገር በጣም በጣም ልቤ ለቅቶኝ ነው የወጣት በሰዎቹ በጣም ከፍተኛ ግፍ ሲፈጸም በሰዎች ላይ በጣም አደገኛ የሆነ ነገሮች ሲፈጸም አየሁ። በዛ የተነሳ የእነሱን ድምፅ መስማት የሚችል ማንኛውም ኢትዮጵያ ውስጥ አሁን የለም። ፖለቲከኛዎች ለራሳቸው ፍላጎት ሲሉ ልክ እንደ ስ የተገረበበጡ ሙሉ ኢትዮጵያ ውስጥ ሲደረግ የነበረውና በቤንች ሸኮ ዞን ውስጥ የሚኖሩ የትግሬ ብሔረሰቦች ልስት ተደርዞ ከእነ ልስታቸውን ይ የወጣሁት ምክንያቱም ዜጋ ናቸው እና የተሰቃዩ ነው ያለው። ከሀጋር እንደወጣ ያስቻለኝ አሁን የነገርኩ ያለው አንገብጋቢ ጉዳዮች ናቸው። እኔን እንቅስቃሴ በጥርጣሬ ነው የሚመለከትኝ። ከእነሱ የተለያ ቆዳ የለኝም። ከነሱ የተለያየ አካሄድ የለኝም። በሙዌ ኢንፎርሜሽን እንዳልኖር የተለያ አይዲዮሎጂ ስላለኝ፣ የተለያ አመለካከት ስላለኝ፣ ግልጽ ስለምናገር ይህንን ነው ያደርጉ ያለው። በአሁኑ ሰዓት በስደት ላይ ይገኛሉ። ምን ያህል ቀናት ሆኖታል ስደት ከወጡ? የስደት ህይወቶስ ምን ይመስላል? በምን ሁኔታ ላይ ነው የሚገኙት? በትንሳኤ ሳምንት ነው የወጣሁት በእኛ በሚያዝያ አስራ ስድስት በፈረንጆች ሀያ አራት ሀያ አራት አራተኛ ወር ሁለት ሺ ሁለት ሺ ሀያ ሁለት ማለት ነው። ከወጣሁባት ሰዓት ጀምሮ የዚህ ሀገር ከገባሁባት ሰዓት ጀምሮ በጣም ሕማም ላይ ነው ያለው ያረፍኩባቸው እንትኖቹ ለእኔ እንደ እንደ ያለመጥኩበት ያልቆየበት ነገሮች ስለሆኑ የሚቀበልኝም እና እኔን አስጠግተው ለእኔ የድጋፍ የሚያደርገኝም ስለሌለ ልክ መጥቼ አሁን ህመም ላይ ነው ያለሁት። ሆስፒታል ነው የቆየሁት። ቀነቴ ትክክል አይደለም። ከጊዜ በኋላ የሆቴል ያልፍ ሁሉ ይችላል በሚል ፍርሃትና ስጋት ነው። አሁን ኢንተርቪው ተደርጌ እንኳን ድምጼ የኢትዮጵያ ህዝብ ይደኛው የኢትዮጵያ ህዝብ ይፈድ። አገሪቷ ሰፊ ሆና ያለች ታላቅ ሀገር ሆነ ያለች የተባረከች ሀገር ሆና ያለች ሰዎች ግን የፖለቲከኞች ሀገር ብቻ በማድረግ ያንም በማድረግ ህዝብን ያሰቃየ ባለበት ሰዓት ላይ አሁን መጥቼ እዚህ በህማም በስቃይ ላይ ነው ያለሁት እና ጤነት ሁኔታ ትክክል አይደለም፣ ልክ አይደለም። የወደፊት ህይወቶ አሁን ካሉበት ከሚገኙበት ሀገር በኋላ ቀጣዩ የህይወቶ ጉዞ ምንድን ነው የሚሆነው? የህይወት ጉዞ አሁን መጥቼ ጨለማ ውስጥ ነው ያለሁት። እዛ ሀገሬ ላይ እንትን እንዳለ አይደለም፣ በሙሉ ጨለማ ውስጥ ነው። ከዚህ ወጥቼ የከስደት ጉዞዬ በኋላ ያለው እኔ ራይ ድምጽ አልባ ለሆኑት ለተገፉት፣ ለተገደሉት በገፍ የተሰቃየ ላለው ህዝብ ድምጽ ለመሆን እቅድ አለኝ። በጣም በሶፍቶፊም በጣም ማት ነገሮች ይዣለሁ። ማታም ያለበትን የያዝኩት እሱንን በዓለም አደባባይ ላይ አቅርቤ በቴሌቪዥን መስላ አቅርቤ የኢትዮጵያ ህዝብ ሰምተው የኢትዮጵያ ፖለቲከኞችን ተው ብለው አሳረፈው የትግራይ ህዝብም አርፈው ሌሎችም አርፈው መኖር የሚችልበት ሁኔታዎች ይፈጠራል፣ የሚል እምነትን ያለኝ አቶ ባርናባስ ኮምታ ባፌንስ የቀድሞው የቤንች ሻኮ ዲያስፖራ ልማት ትብብር ፕሮጀክትና የዲያስፖራ ጉዳዮች ከፍተኛ ባለሙያ። ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።